ሳይንስና ቴክኖሎጂ ጤና ስጥልኝ፣ አድማጮች እንደምንሰነበታችሁ። በዛሬው የሳይንስና ቴክኖሎጂ ፕሮግራማችን በጣና ሐይቅ ላይ የተንሰራፋውን የእምቦጭ አረም ስነ ህይወታዊ በሆነ ዘዴ ለማስወገድ የባህር ዳር ዩኒቨርሲቲና የአካባቢ ደንና ዱር እንስሳት ጥበቃና ልማት ባለስልጣን በጋራ የሚያደርጉትን የጢንዚዛ እርባታን የተመለከተ ዘገባ ይዘን ቀርበናል። አብራችሁን ቆዩ። የጣና ሐይቅ ካለፉት ስምንት ዓመታት ጀምሮ እምቦጭ በተባለ አረም ተወሮ ህልውናው አደጋ ላይ እንደሆነ በተለያዩ ባለሙያዎች ሲገለጽ ቆይቷል። አረሙን ለማስወገድ በማሽንና በእጅ በመንቀል ለማቃለል ቢሞከርም የተፈለገውን ያህል ውጤት ሊገኝ አልተቻለም። አሁን አረሙን በስነ ህይወታዊ ዘዴ ለማስወገድ የባህር ዳር ዩኒቨርሲቲ ከአማራ ክልል የአካባቢ ደንና ዱር እንስሳት ጥበቃና ልማት ባለስልጣን ጋር በመተባበር አረሙን በመመገብ ሊያስወግዱ የሚችሉ ጢንዚዛዎችን ሳይንሳዊ በሆነ መንገድ በማራባት ላይ ይገኛሉ። ምርምሩን በበላይነት የሚመሩትና በባህር ዳር ዩኒቨርሲቲ ረዳት ፕሮፌሰርና ተመራማሪ ዶክተር ጌታቸው በነበሩ ስራው እንዴት እንደተጀመረ ያስረዳሉ። እምቦጭን ለመቆጣጠር የተለያዩ ዘዴዎች አሉ። ከዛ ውስጥ እንግዲህ አንደኛው ዘዴ ይሄ ስነ ህይወታዊ ወይም ባይሎጂካል ይባላል። የዛሬ ሁለት ዓመት ተኩል ገደማ አካባቢ ይመስለኛል ወንጂ ስኳር ፋብሪካ የምርምር ተቋም አለ። እዛ በወንጂ ስኳር ፋብሪካ ውስጥ ማለት ነው። እነሱ በኋላ ልክ ጣና ላይ ዋተር ሀያሲን ወይም እንቦጭ እንዳለ እነሱ ለአካባቢ ጥበቃ ለባህርዳር ዩኒቨርሲቲ ለምንድን ነው እነዚህን ኢንሴክቶች ወደ እናንተ ወስዳችሁ አራብታችሁ ለምንድን ነው ተግባራዊ የማታደርጉ የሚል ጥያቄ የተነሳ ይህን ጥያቄ ይዘን እኛም ባህርዳር ዩኒቨርሲቲ አካባቢ ጥበቃ ከወንጂ ካለው የስኳር ፋብሪካ ምርምር ስምነት አድርገን በቁጥር በጣም ትንሽ መቶ ሀምሳ የሚሆኑት ኢንሴክቶችን ወደ ወደ ባህር ዳር ይዘን መጣን። ከዛን ቀን ጀምሮ እንግዲህ እነዚህን ኢንሴክቶች ወይም ጥንዞችን የማራባት ስራ እየሰራን ያለ አጠቃላይ ምርምሩ ውጤታማ መሆኑንና ወደ ተግባር መግባት እንደቀራቸው ተመራማሪው ዶክተር ጌታቸው ያብራራሉ። ወደ ስራ ለመግባት እኛ ከበቂ በላይ የሆነ የኢንሴክት ወይም እነዚህ ዊብሎች አሉ። ስለዚህ ኦልሬዲ እኛ አቴኒታያም ስራ ለመጀመር ዝግጁ ነን። ከአካባቢ ጥበቃም ከፌደራል ጋም እየተነጋገርን ያለ ነው። ኦልሬዲ አካባቢ ጥበቃ ጋር በመነጋገር ጣና ላይ እነዚህን ኢንሴክቶች የት የት ቦታ ላይ ሪሊዝ ነው ብናደርግ ነው ኢፌክቲቭ የምንሆነው የሚለውን ነገር ኦልሬዲ ሳይቶችን አይደንቲፋይ አድርገናል። እነዚህ ሳይቶች ላይ ስቴሽኖች ይሰራሉ። አሁን ይህን ያህል ኮምፕሊኬትድ የሆን ሳይሆን እንደ ፖንድ ነገር በብረት ወይም እንደ ኮንቴነር ሰርተን በአንድ ስቴሽን እስከ አራት ኮንቴነር እንግዲህ አራት ስቴሽን ካለ ወደ 16 ኮንቴነር አድርገን ከዚህ ወደዛ እነዚህን ኢንሴክቶችን ትራንስፈር ማድረግ ነው። የምርምር ውጤቱ በኢትዮጵያ አዲስ የሚተገበር እንዳልሆነ ይልቁንም በተለያዩ የአፍሪካና የዓለም ሀገሮች በሚገኙ በእምቦጭ የተወረሩ ሀይቆችን መታደጉንም አብራርተዋል። አዲስ የመኖት ለምና አዲስ የምርምር ስራ ለሚሰራለ ነው። ይሄ ቴክኖሎጂ ትራንስፈር ነው። የሌላ ሀገር ላይ የተሰራው ስራ ወደ እኛ ሀገር ማምጣት ነው። ስለዚህ ከአፍሪካ እንግዲህ እንደ ምሳሌ ተደርጎ የሚታወቀው እንግዲህ ቪክቶሪያ ነው። የዛሬ 20 ዓመት ገደማ አካባቢ ላይ ቪክቶሪያ ላይ በጣም ትልቅ ሀይቅ ነው እምቦጭ ነበር በወቅቱ። እኛም እንግዲህ እዛው ሄደን ነበር የእነሱን ተሞክሮ ለማየት እና ልክ አሁን እኛ እንዳደርግ ነው መጀመሪያ አካባቢ ላይ እንደተከሰተ። እነሱ በንት ሞከሩ በእጅ ሞከሩ አልተሳካም። በማሽን ሞከሩ አልተሳካም። አሁን የሌለ ማሽን የለም። አሁን እኛ እየ ነው እና ቢሊየንስ የወጣበት ማሽን ነው። በኋላ ግን እነሱ እነዚህ ቢቪሎች በመጠቀም በጣም ሰክሰስፉል ነው፣ ኦልሞስት ኮንትሮል አድርገውታል፣ ወይም ኦልሞስት ኢራዲኬት አድርገውታል ማለት። ስለዚህ ቪክቶሪያ ላይ አሁን ልክ በኡጋንዳ የሚያዋስነው ላይ ኦልሞስት እንቦጭ የለም ማለት ይቻላል። እኔ በአይኔ ስላየው ኦልሬዲ ቶታሊ ተቆጣጥረውታል። ለዚህ ለእኛ ትልቅ እንደ ሮል ሞዴል የምንወስደው ቤንች ማርክ የምንወስደው ቪክቶሪያ ነው። እንግዲህ ከዛም ውጭ ሌሎች የአፍሪካ ሀገሮች ላይ ግብጽ ላይም ተሞክረዋል። ወደ ጋናም አካባቢ ሞክረውታል። ደቡብ አፍሪካ ሞክረውታል። አንጎላ አካባቢ ተሞክረዋል። እና ኦልሞስት እስካሁን ፌለር የለበትም። ጊዜ ሊወስድ ይችላል እንጂ እስካሁን ይሄ ነው ያመጣው ችግር ተብሎ የተጻፈ ወይም ዶኩመንት እንዲሆነ ነገር የለም። ጢንዝዛውን በትክክል እንቦጩን እንዲመገብ እና በውስጡ እንዲራባ በማድረግ በአጭር ጊዜ ውስጥ አረሙን መቆጣጠር እንደሚቻልና ጢንዝዛው ከእንቦጭ አረም ውጭ ሌላ ነገር መመገብ ስለማይችል በሰብል ላይ ምንም የሚያመጣው ተጽዕኖ እንደሌለም ባለሙያው ተናግረዋል። እንግዲህ አንዲያውም የሚባለው ምንድን ነው፣ ሰው በማወቅ ባለማወቅ የሚያወራው የገበሬውን ማሳ ላይ ወይም ሌሎች ክሮፖች ይበላል የሚል ነገርም አለ። ግን እኛም አጥንተናል። የዓለም ተሞክሮ የሚያሳየው ምንድን ነው? እነዚህ ዊቪሎች ከእንቦጭ ውጭ ሌላ ነገር እንደማይመገቡ መገቡ ማለት ነው። ስለዚህ በአንድ ዓመት ተኩል፣ በሁለት ዓመት ተኩል በትክክል ያስወገዱ ሀገሮች አሉ፣ ዊቪሎችን በመጠቀም አለ። በአምስት ዓመት የሚፈጅባቸው ሀገሮች አሉ። አምስት ዓመት እኳ ቢፈጅብን እኛ ሶስት ዓመት ቢፈጅብን፣ ፖፕሌሽኑን ግን ባለበት ማቆየት እንችላለን። ልክ ሲዱ ከሶስት ዓመት በኋላ ልክ ሲመጣ አሉ እነሱ እንዳይወጡ ያደርጉታል። እንዲያም በጣም ተመራጭ ያደረገው ይሄ ባሎቻል መተድ በዚህ ነው። ስለዚህ ምንም ጥያቄ የለውም ከሌሎች አንጻር ስሎፕ ነው። ምክንያቱም መራባት አለበት የተወሰነ ፖፕሌሽን ማግኘት አለበት። ያን ፖፕሌሽን ካገኘ ግን በኋላ ግን በትክክል ኤክስፖር ያደርጋል በተሻለ መጠን እንቦጭን ለመቆጣጠር ይችላል። የነፍሳቱ ዕድሜ በአማካይ ከሶስት እስከ አራት ወራት ብቻ በመሆኑ በአፋጣኝ ወደ ትግበራ ካልተገባ ክስረት ነው የሚሉት ዶክተር ጌታቸው የአማራ ክልል የአካባቢ ደን የዱር እንስሳት ጥበቃና ልማት ባለስልጣን ሁኔታዎችን እንዲያመቻች እንዲያመቻችና በአፋጣኝ ወደ ስራ የሚገባበት ሁኔታ ሊፈጠር እንደሚገባም አሳስበዋል። እኛ ሬዲንና ወደ ስራ ለመግባት በጣም ሬዲን ሁ እንግዲህ አይተኸዋል፣ ምን ያህል እየተበለመ አይተኸዋል። አሁን አሁን አንዳንዱ ምን ያስባል፣ እንዲህ ሁለት ዓመት ተኩል ሆናችሁ እኮ ስራ ተጀመራችሁ፣ ምን ያህል ቁጥር አላችሁ ይላል። እንግዲህ ሊኖሩ የሚችሉት ነዚህ ኢንሴክቶች ሶስት ወር ነው፣ ማክሲመም አራት ወር ይኖራል። የማትጠቀምበት ከሆን ይህ ሞተ ነገር ልክ እንደ የሆነ ፋብሪካ ኖሮ ሳሙና ካመረትኩ በኋላ ገቢ እስክታገኝ ድረስ ልታቆዩ ትችላለ። አሁን ግን እንደዛ አማራጭ ለንመኛ። ስለዚህ እኝም አሁን የሚመለከተው አካል አካባቢ ጥበቃ ፎርስ ማደርገ ሁሉ ጊዜ ከአካባቢ ጥበቃ ጋር ምደጋግዶ አንደኛ እኔ ወደ ስራ መግባት አለብን። ቀጥታ ሮ መደረግ ያለበት ነገር እንደ ዩኒቨርሲቲ እንደ አካባቢ ጥበቃ የተለያዩ ስቴክሆልደሮች ሆነን ያዘጋጀነው ዶኩመንት አለ ኢምፕሊሜንቴሽን ጋይድ ላይ ለ እንዴት መጠቀም እንዳለብን። ሁለተኛ ለፌዴራል የተላከ አለ፣ ከጥበቃ ይላከው አለ። አንድ በአድ ነገር ስታመጣ ዝም ብለህ እንትን አትልም፣ ፈቃድ ማግኘት አለብህ። ኦልሬዲ በምርምር ዶክመንት እንደሆነ መረጃ አቅርበናል። ኦልሞስት ፌዴራሎች የሆነ አንድ የመጣሁ ቼክ አድርገውት ነበረ። የተወሰነ ግሩፕ መጣሁ እንትኑ ጥሩ ነው ያለው አሁን ከእነሱ ያለው እንትን ጥሩ ነው። ስለዚህ በእኛ አሁን ምንድን ነው እኛ የሚጠበቅብን? ኦልሬዲ እንደ ዩኒቨርሲቲ እኛ ፖፑሌሽን አለን፣ በቃ ስለዚህ እኛ ጀስት የአካባቢ ጥበቃ መልስ ነው የምንጠብቀው። እኛ የአማራ ክልል የአካባቢ ደንና የዱር እንስሳት ጥበቃና ልማት ባለስልጣን የህዝብ ግንኙነት ዳይሬክተር አቶ ጋሻ ውሸቱ ተጠይቀው በሰጡት ምላሽ ጢንዚዛዎችን ተጠቅሞ በጣና ላይ የተንሰራፋውን አረም ለማስወገድ አስፈላጊው ዝግጅት ተጠናቋል ነው ያሉት። አረሙን ለማስወገድና ሀይቁን ለመታደግ መፍትሄ ይሆናል ብለን ያሰብነው አሁን ሶስተኛው ይሄ ስነ ህይወታዊ ዘዴ ነው። እንግዲህ ይህን ስነ ህይወታዊ ዘዴውን ተግባራዊ ለማድረግ ከባህርዳር ዩኒቨርሲቲና ከእኛ ተቋም የተውጣጡ ባለሙያዎች ኡጋንዳ ሄደው በቪክቶሪያ ሀይቅ ላይ እንዴት ተግባራዊ እንደሆነና አረሙ እንዴት ማስወገድ እንደቻለው ልምድ ወስዶ መጥተዋል። ልምድ ወስዶ ከመጡ በኋላ ስ ወደ ስርአቱ ገብቶ በርካታ ስራዎች ተሰርተዋል። በተለይም ደግሞ አካባቢ ጥበቃ ጋር በመተባበር ባህርዳር ዩኒቨርሲቲ ይህን ኃላፊነት ወስዶ እየሰራ ነው። አሁን ባለው ሁኔታ የጤንዚዛ ማራቢያ ማዕከል ግንባታ ያስፈልጋል። ግንባታው የሚካሄደው ደግሞ በሀይቁ ዳርቻ በሚገኙ ቦታዎች ነው። ቦታ መረጣ ተደርጓል። የመጀመሪያው ቦታ የተመረጠው ደቡብ ጎንደር ዞን ሊቦ ከምከም ወረዳ ላይ አንግድ እና ቅርኛ የሚባሉ ቀበሌዎች አሉ። እነዚህ ቀበሌዎች ላይ አንድ ቦታ ሰደክ ተደርጓል። ሁለተኛው ቦታ ማዕከላዊ ጎንደር ጎንደር ዙሪያ ወረዳ ላይ ሻሃ ጎመንክ የሚባል ቀበሌ አለ። እዚህ ቦታም እንደዚሁ የአንድ የጤዛ ማራቢያ ማዕከል ግንባታ ቦታ ተመርጧል። ሶስተኛው እንደዚሁ በዚሁ በማዕከላዊ ጎንደር ዞን ምስራቅ ደንቢያ ወረዳ ላይ ጎርጎር አካባቢ ሶስተኛ ቦታ ተመርጧል። አቅሙ ያላቸው ባለሀብቶች እንዲወዳደሩ ያው የጨረታ ሰነድ ተበትኗል። በተቻለ መጠን በአጭር ጊዜ ውስጥ ፈጥነው ጨርሰው ጤንዚዛዎቹ ወደ ሀይቁ እንዲሄዱና በተዘጋጀላቸው ማዕከል ተቀምጠው ቀጥታ ስራ እንዲጀምሩ የማድረግ ስራ ነው የምንሰራው። እንዚዛዎች እምቦጫ አረምን ቅጠሉን በመመገብ ግንዱን ደግሞ ለመራቢያነት በመጠቀም ከሐይቁ እንደሚያስወግዱት ዶክተር ጌታቸው ከዶቸቬሌ ዲደብሊው ጋር በነበራቸው ቆይታ ገልጸዋል። አድማጮች፣ የዛሬው ዝግጅታችን በዚህ ይጠናቀቃል። አለም ነው መኮንን ነኝ። ቸርን ሰንብት